ይህ የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የአሜሪካ ድምጽ ዝግጅታችን አሁን ጀመራል። ¶¶

በትግራይ ክልል ህወሓት ከኤርትራ መንግስት ጋር ንግግር ማካሄዱን በተመለከተ ንግግር እንዳደረገ ገለጸ የሚለው የመጀመሪያ ርዕሰ ጉዳያችን ነው። በዚህም ጉዳይ የተመለከተና እንዲሁም የክልሉ ምክትል ፕሬዚዳንትና የጊዜያዊ አስተዳደሩ ምክትል ፕሬዚዳንትና የጸጥታ ኃይሎች መሪ ሌተና ጀኔራል ታደሰ ወረደ የሰጧቸው መግለጫዎች አሉ። እሱም በተመለከተ የተቀነጨበውን ንግግራቸውን ሰምተን እንመለስ።

አድማጮቻችን ይህን የተመለከተ ርዕሰ ጉዳይ በመግቢያችን ያስተዋወቅኳችሁ በአብይ ርዕስ ላይ ሙሉ ዘገባውን በኋላ ላይ የምትሰሙት ነው የሚሆነው። ማክሰኞ ጳጉሜ 5 2016 ዓመተ ምህረት የመጨረሻው የአመቱ ቅል ነው። ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? ክቡራትና ክቡራን እያስተናገድኳችሁ አብሬያቸው የማመሸው አስማማየ ነው ነኝ። እስከ ምሽቱ አራት ሰዓት ድረስ አብሬያቸው ቆይታ የማድረግ ነው የሚሆነው ለ

ለዜናዎቹ ደግሞ ኤደን እዚህ አብረኛለች እንዲሁም የስቱዲዮ ቅንብሩን እየመራ አብረው የሚያመሻው ንጉሴ ታምሬ ነው የፕሮግራሙ ዋና አዘጋጅ አውላ ከበደ ነው አሁን ከአለም ወደ ሰባሰቡ ዜናዎች ለምናመራው ኤደን ጠብቃችኋለች ጤና ይስጥልኝ አድማጮች በድጋሚ እንደምን አምሽታችኋል ለመላው የኢትዮጵያ ህዝብ በሙሉ

አዲስ አመት እንኳን አደረሳችሁ ማለት እንወዳለን። ወይ ዜናዎቹን ዋና ዋና ሀሳቦች እናስታውቃችሁ። ሂማን ራይትስ ዋች በሱዳን ጠንካራ የጦር መሳሪያ ማዕቀብ እንዲጣል ጠየቀ። ከአሜሪካ የተላኩት የመጀመሪያዎቹ የኤምፓክስ ክትባቶች ዴሞክራቲክ ኮንጎ ገብተዋል። በእስያ ፓሲፊክ ሀገራቶች ጉብኝት ላይ ያሉት የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ምስራቅ ቲሞር ውስጥ ስርአተ ቅዳሴ መርተዋል የሚሉት

ከዜናዎች ውስጥ ናቸው። ሁማን ራይትስ ዋች በሱዳን ጠንካራ የጦር መሳሪያ ማዕቀብ እንዲጣል ጠየቀ። የተባበሩት መንግስታት ድርጅት በጸጥታው ምክር ቤት ወታደራዊ ትጥቅ

ወደ ሱዳን ምዕራብ ዳርፉር ክልል እንዳይዘዋወር የሚከለክለው ማዕቀብ መታደስ አለመታደስ ላይ ነገ ረቡዕ ድምጽ ይሰጣል ተብሎ ይጠበቃል። ይሁን እንጂ ከነገ ውሳኔ በፊት ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዋች የጸጥታው ምክር ቤቱ በመላው ሀገሪቱ ላይ እየደረሰ ያለውን የመብት ጥሰትና የህዝቡን ስቃይ ለማስቆም የጦር መሳሪያ ማዕቀብ እንዲጥል አሳስቧል። የሱዳን መንግስት እገዳውን ተቃውሞታል።

የመብት ቡድኑ ያወጣቸው ዘገባዎች ከተተኮሱት ሞርታሮች መካከል አንዳንዶቹ ባለፈው አመት በቻይና የተመረቱ ሲሆኑ የተወሰኑት ደግሞ ኢራን፣ ሩሲያ፣ ሰርቢያና የተባበሩት አረብ ኤሚሬቶች ውስጥ የሚገኙ ኩባንያዎች የተመረቱ መሆናቸውንም አመላክተዋል።

ከአሜሪካ የተላኩት የመጀመሪያዎቹ የኤምፓክስ ክትባቶች ዴሞክራቲክ ኮንጎ ገብተዋል። የዴሞክራቲክ ሪፐብሊክ ኮንጎ ባለስልጣናት ከዩናይትድ ስቴትስ የተላኩት የኤምፓክስ ሀምሳ ሺህ ክትባቶች ከዩናይትድ ስቴትስ መግባታቸውን ተናግረዋል። ዛሬ ማክሰኞ ከዩናይትድ ስቴትስ የተላኩት በቀድሞ ስሙ የዝንጀሮ ፈንጣጣ ክትባቶች ኮንጎ የደረሱት ከአውሮፓ ኅብረት የተላኩት የመጀመሪያዎቹ ክትባቶች ከደረሱ ከአንድ ሳምንት በኋላ ነው። በበሽታው የተጎዱት ኢኩዌተር፣ ደቡባዊ ኪቡ እና ሳንኩሩ

በተወሰኙት ሶስት አውራጃዎች የሚኖሩ አዋቂዎች ከመጪው የጎርጎሮሳውያኑ ጥቅምት ሁለት አንስቶ በቅድሚያ መከተብ እንደሚጀምሩ የዴሞክራቲክ ኮንጎ የኤም ፓክስ ምላሽ ኮሚቴ አስተባባሪ ክሪስ ካታኪ ኦሳኮ

አስታውቀዋል። በአውሮፓ ህብረት ተልከው ባለፈው ሳምንት ኪንሻሳ የደረሱት መቶ ሺህ ክትባቶች በዴንማርኩ ኩባንያ ባቫሪያን ኖርዲክ የተመረቱ ጄኒዮስ የተሰኙ ክትባቶች ናቸው። የመጀመሪያዎቹ ከዩናይትድ ስቴትስ የተላኩት ሀምሳ ሺህ ክትባቶችም ጄኒዮስ ክትባቶች መሆናቸው ታውቋል። ባለፈው ሳምንት መጨረሻ ላይ ተጨማሪ አንድ መቶ ሺህ ክትባቶች ወደ ኮንጎ ደርሰዋል። ዓለም አቀፉ የጤና ስጋት የጋረጠው የዴሞክራቲክ ኮንጎ ኤምፓክስ ወረርሽኝ

ወረርሽኝን በቁጥጥር ስር ለመዋል ሁለት መቶ ሀምሳ ሺህ ክትባቶች ከሚያስፈልጉት ከ3 ሚሊየን ክትባቶች አንጻር የምንት ናቸው ሲሉ የሀገሪቱ ባለስልጣናት ተናግረዋል። የአውሮፓ ህብረት አባል ሀገራት ተጨማሪ 500 ሺህ ክትባቶችን ለመለገስ ቃል ቢገቡም ክትባቶቹ ወደ ኮንጎ የሚደርሱበት ጊዜ ግን አልታወቀም።

በመጨረሻም በእስያ ፓስፊክ ሀገራቶች ላይ ጉብኝት ላይ የሚገኙት የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ምስራቅ ቲሞር ውስጥ ስርአተ ቅዳሴ መርተዋል። የአሜሪካ ድምጹ ሪቻርድ ግሪን ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው አሰናድተዋለች።

ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ማክሰኞ በምስራቅ ቲሞር በብዙ መቶ ሺዎች የተቆጠሩ ምዕመናን የተገኙበት ስርዓተ ቅዳሴ ያካሂደዋል። ከቫቲካን የምስራቅ ቲሞርን ባለስልጣናት በመጥቀስ በወጣው መግለጫ መሰረት በስርዓተ ቅዳሴው ላይ ከስድስት መቶ ሺህ በላይ ምዕመናን ተገኝተዋል።

ብዙዎቹ ምዕመናን ኃይለኛውን ሐሩር ለመከላከል በቫቲካን ነጭና ቢጫ ቀለም የተሰሩ ጃንጥላዎች ተጠልለው ስነ ስርዓቱ ላይ የተካፈሉ ሲሆን የእሳት አደጋ ሰራተኞችም ወበቁን ለማብረድ በሚል ታዳሚዎቹን ውሃ በመርጨት ረድተዋል። የቤት መቤት የሆኑት ፌሊሲዳዶ ሮዛሪዮ ይህንን እድል በማግኘቴ ደስ ብሎኛል ብለዋል

በዚህ እድሜ እንዲህ ባለ ቅዱስ ስርዓት ላይ ለመገኘት በመቻሌ በጣም ደስ ብሎኛል። ብፁዕነታቸው የሚመጡት በሚቀጥሉት አመታት ቢሆን ኖሮ ለመገኘት የምችል አይመስለኝም። አሁን ይህን እድል ስላገኘው ደስ ብሎኛል። ይህ ዛሬ ብፁዕ አቡነ ፍራንሲስ ቅዳሴ የመሩበት ስፍራ ከአሁን ቀደምም በምስራቅ ቲሞር ታሪክ ወሳኝ ወቅት ላይ ሌላ ታሪካዊ ስነስርዓትን አስተናግዷል።

ምስራቅ ቲሞር ከኢንዶኔዥያ አገዛዝ ነጻነቷን ለማግኘት ትግል ላይ በነበረችበት እንደ አውሮፓውያን የዘመን አቆጣጠር በ1989 የያኔው የካቶሊክ ቤተ ክርስቲያኒቱ ርዕሰ ሊቃነ ጳጳሳት ዳግማዊ አቡነ ጆን ፖል ለግዛቲቱ ሕዝብ አጽናኝና ተስፋ ሰጪ የሆነ የቅዳሴ ስርዓት ማካሄዳቸው የሚታወስ ነው።

አቡነ ፍራንሲስ ዛሬ ከስርዓተ ቅዳሴያቸው ቀደም ብለው በመዲናዋ ዲሊ የሚገኝ የአካል ጉዳተኛ ህጻናት ትምህርት ቤት ጎብኝተዋል። ብፁዕነታቸው በአራት የእስያ ፓሲፊክ አካባቢ ሀገሮች የ12 ቀናት ጉብኝት ላይ ሲሆኑ ቀደም ብለው ኢንዶኔዥያንና ፓፑዋ ኒው ጊኒን ጎብኝተዋል። በመቀጠል ወደ ሲንጋፖር ይጓዙና ጉብኝታቸውን ያጠናቅቃሉ።

የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። በድጋሚ እንኳን ከ2016 ወደ 2017 ዓ ም በሰላም አሸጋገራችሁ እንላለን። መልካም የአውድ አመት ዋዜማ። ከዜናዎቹ ጋር አብሬያችሁ ቆየት። ሄደን ገረመው ነበርኩ። ጤና ይስጥልኝ።

ኤደን ገረመውን ለዓለም ዜናዎች በጣም አመሰግናለሁ። የተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፍላችሁ የሚገኘውን የዛሬ ማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። የምንገኘው በአመቱ የመጨረሻው ጳጉሜ አምስት ምሽት ላይ ነው። ለመላው ኢትዮጵያውያን እንኳን ለአዲሱ ዓመት በዚ አጋጣሚ ያደረሳችሁ ለ2017 ዓመተ ምሕረት ማለት ነው። ያስተናግድኳቸው የሚገኘው አስማማየ ነው ነኝ። በምሽቱ በስቱዲዮ ቅንብሩ አብሮን ያለው ንጉሴ ታምሬ ነው።

የፕሮግራም ዋና አዘጋጅ አውላ ከበደ ነው። የዌብና ማህበራዊ ድረገጽ ፕሮዲውሰራችን ደግሞ አባየው ገበያው ናት። አብራችሁን ስላላችሁ እናመሰግናለን። ቀጥለን ወደ ምሽቱ አብይ ርዕስ እናልፋለን። ወደ የምሽቱ አብይ ርዕስ ሳልፍ የህዝባዊ ወያኔ አርነት ትግራይ ህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ፓርቲያቸው ከኤርትራ አመራሮች ጋር ከስድስት ወራት በፊት በዱባይ ውይይት ማድረጉን የህዝባዊ ወያኔ አርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል።

በዚያ ውይይት ላይ ህዋትን በመወክል የተሳተፉት የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ መሆናቸው የጠቀሱት ሊቀመንበሩ ውይይቱ የተካሄደው በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እውቅና ነው በማለትም አክለዋል። የህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዛሬ ጠዋት በመቀሌ በሰጡት መግለጫ ከኤርትራ መሪዎች ጋር ሌሎች ቀጣይ ግንኙነቶች እንደነበሩ አስረድተዋል። ከኤርትራ አመራሮች ጋር የተደረገ ያሉትን ውይይት አስመልክቶ የህዋት ሊቀመንበር ባደረጉት ገለጻ ላይ እስካሁን ከትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስትና ከኢትዮጵያ ፌዴራል መንግስት የተሰጠ አስተያየት የለም።

ሁልጌታ ጽበሃ ተከታዩን ዘገባ አድርሳ የህዝባዊ ወያነ ሐርነት ትግራይ ህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ ጳጉሜ 5 ቀን 2016 ዓ ም በሰጡት መግለጫ ህወሓት ከሁሉም አጉራባች አካባቢዎች ጋር ሰላም ለመፍጠር ውሳኔ ማስተላለፉን

ጠቅሰዋል። በዚህም መሰረት ከኤርትራ መንግስት ጋር ግንኙነት ማድረጉን ገልጸዋል። ይህንንም ተከትሎ ከስድስት ወራት ገደማ በፊት በዱባይ ከኤርትራ አመራሮች ጋር ውይይት ተደርጓል ሲሉም ተናግረዋል። በዚያው ውይይት ላይ ህወሓትን በመወከል የተሳተፉት የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ መሆናቸው የጠቀሱት ሊቀመንበሩ ውይይቱ የተካሄደው በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እውቅና ነው በማለት አክለዋል። ናትና ሰላም

የእኛ ውሳኔ ከሁሉም አካላት ጋር ሰላም እንፍጠር የሚል ነው። ከሻዕቢያ ጋር ያው ከኤርትራ መንግስት ማለት ነው። ከፋኖም ጋር ሆነ ከሁሉም ጎረቤቶቻችን ጋር የፕሪቶሪያው ስምምነት ከፌዴራሉ መንግስት ጋር የተደረገ ነው። ከሁሉም ጋር ሰላም እንፈልጋለን። ይህ እንደ ህወሓት ስራ አስፈጻሚ የተወሰነ ነው። በዚህም መሰረት ፕሬዚደንት ጌታቸው ከኤርትራ መሪዎች ጋር ግንኙነት አድርገዋል።

ይህ እኔ የማውቀው እንዲሁም የፓርቲ የስራ አስፈጻሚ የሚያውቀው ነው። ስላለፈው ተጠያቂነት በራሱ አሰራር ይመጣል። አሁን ግን ተኩስ አንፈልግም፣ ሰላም ነው ምርጫችን ብለናል። ድንበር አካባቢ ነፃ አድርጉት፣ ሰዎችን አፍናችሁ አትውሰዱ፣ እንስሳትም አትውሰዱ፣ ያሰራችኋቸውንም መልሱ ብለናቸዋል። ጌታቸው ይህንን ኃላፊነት ወስዶ ተገኝቷል።

ይህም ለክቡር ጠቅላይ ሚኒስትሩ ሪፖርት ተደርገዋል። ጠቅላይ ሚኒስትር አብይ አህመድ ግንኙነቱ እንዲኖር እንዳበረታቱ የገለጹት ዶክተር ደብረ ጽዮን ከዱባይ በኋላም በሌሎች በስም ባልጠቀሷቸው አካባቢዎች ተገናኝተው እንደተወያዩ አስረድተዋል። ከኤርትራ ጋር በመሆን የፌዴራሉን መንግስት ለመምታት አቅዳችኋል በሚል የሚገለጹ ነገሮች

እንዳሉ የጠቀሱት የህወሓት ሊቀመንበር ይህ ከእውነት የራቀ ነው፣ እኛ የምንፈልገው ሰላም ብቻ ነው በማለት ተናግረዋል። ውይይቱ ቀጣይ እንዲሆን እንደሚፈልጉ ነው ዶክተር ደብረ ጽዮን የተናገሩት። ግንኙነት በመጀመሩ በድንበር አካባቢዎች የነበረው የጸጥታ ስጋት እየቀነሰ መጥተዋል በማለትም አብራርተዋል። ኣብ ታሕቲ ዝፍለጥ ነገር ኣሎ እዚ ንኣተኻ ሰብ ምጭዋይ ፈፍቲ ግዛዕምዛዕ ምውሳድ ካብ ዝፈልጦ ደደው ኢለሉ

ከአሁን በፊት የነበረው የሰዎች እገታና እንስሳትን መዝረፍ እኔ እስከማቀው አሁን ቆመዋል። በኢሮብ ያለውን አካባቢ ተቆጣጥረውት ስላሉ የእኛ ጥያቄ ውጡልን የሚል ነው። ይህ ደግሞ በዋናነት የፌዴራል መንግስት የሚፈጽመው ነው። በሌሎች አካባቢዎች ህዝቡ በክረምት ወደ እርሻው መግባት የሚችልበት ሁኔታ እንዲፈጠርና እንዲገባ አሳውቀውናል። በዚህም ወደ ግብርና ስራው ገብቷል። በዛ በኤርትራ በኩልም እንደዛ። በውይይቱ የመጣ አንዱ ለውጥ ይህ ነው። ህዝብም ይገናኝ ብለናል

እርስ በርሱ የተዛመደ ስለሆነ እንደ ከዚህ ቀደም በማኅበራዊ ጉዳዩ ይገናኝ እንዳይከለከል ብለናል። የእንቅስቃሴውን ደረጃ ባላውቅም ተረጋግቷል። ከኤርትራ አመራሮች ጋር ተደረገ ያሉትን ውይይት አስመልክተው የህወሀት ሊቀመንበር ባደረጉት ገለጻ ላይ እስካሁን ከትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስትና ከኢትዮጵያ ፌዴራል መንግስት የተሰጠ አስተያየት የለም። ከሶስቱም አካላት ምላሽ ለማግኘት ያደረግነው ጥረትም ለጊዜው አልተሳካም።

በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንትና የክልሉ የጸጥታ ኃይሎች መሪ ሌተናንት ጀኔራል ታደሰ ወረደም የክልሉ ጊዜያዊ አስተዳደር በወረዳና በዞኖች የሚያካሄደውን ሹምሽር እንዲያቆም በተመሳሳይም ጉባኤ ያካሄደው ህወሓት በጊዜያዊ አስተዳደሩ ካቢኔ ያለውን ድርሻ ዳግም ለማስተካከል እንዳይንቀሳቀስ ጠይቀዋል። ክግበር ዝብል ዘለዎ ነገራት አለው እዚያቶም ንአብነት ኣብቲ ጊዜያዊ ምምሕዳር 51 እንዲፈጸሙ የሚፈለጉ ነገሮች አሉ።

ለምሳሌ በጊዜያዊ አስተዳደሩ ያለው 51 በመቶ የካቢኔ ቦታ የህወሓት መሆኑ ይታወቃል። በአሁኑ ጊዜ ደግሞ ክፍፍል ተፈጥረዋል። ጉባኤ አካሂዶ አመራሮችን በመረጠ ኃይል በኩል 51 በመቶ ድርሻውን ለማስተካከል የሚደረግ ፍላጎትና እንቅስቃሴ አለ። በሌላ በኩል በጊዜያዊ አስተዳደሩ በኩል ያለና

ጉባኤው የተቃወመው በተለያዩ ቦታዎች ሰዎችን የመሾም እና ከሹመት ማንሳት እንቅስቃሴ አለ። ስለዚህ ይህ ሰዎችን የመሾምና የማውረድ እንዲሁም አስተዳደሩን ለማስተካከል የሚደረግ እንቅስቃሴ ቢቆም የሚል ነው ጥያቄያችን።

ይህ ጥያቄ የአጭር ጊዜና የክልሉን ፖለቲካዊ ውጥረት በተረጋጋ መንፈስ ለመፍታት ያቀደ መሆኑን ሌተናንት ጀነራል ታደሰ ገልጸዋል። በተጨማሪም በክልሉ ሁለቱም የህወሀት ቡድኖች ለጸጥታ ስጋት የሚፈጥሩ ሰልፎች ከማካሄድ እንዲቆጠቡ ምክትል ፕሬዚደንቱ አሳስበዋል። የክልሉ የጸጥታ ኃይል ከሁለቱ የህወሀት ቡድኖች ጋር እየተወያየ እንዳለ አስረድተዋል። የህወሀት አመራሮች ክፍፍሉ በክልሉ ፖለቲካዊ ቀውስ አስከትለዋል ሲሉም ተናግረዋል። የክልሉ ጸጥታ ኃይል ይህንን መልእክት

ማስተላለፉ ሲቪላዊ አስተዳደሩን ተቆጣጥሮ ከመያዝ ጋራ ይገናኝ እንደሆነ ተጠይቀው መልእክቱ እንደ ጥያቄ የቀረበ እንጂ ከስልጣን ጋር የተገናኘ አይደለም፣ የስልጣን ፍላጎትም የለንም ብለዋል። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም።

እየተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ እየተላለፈላችሁ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነበር የተከታተላችሁት። ቀጥሎ ደግሞ የትንታኔ መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔት የመጀመሪያው ቅንብራችን የሰራዊት አባላት የነበሩ በርካታ ታሳሪዎች በይቅርታ እንዲለቀቁ ተወሰነ የሚል ነው

ላለፉት አራት ዓመታት በስር ላይ የቆዩ ከመቶ በላይ የሰራዊቱ አባላት የነበሩ የትግራይ ተወላጅ ወታደሮችና መኮንኖች አዲሱን ዓመት ምክንያት በማድረግ በይቅርታ እንዲፈቱ መወሰኑን የኢትዮጵያ መከላከያ ሚኒስቴር አስታወቀ። ወታደሮችና መኮንኖቹ በወታደራዊ ፍርድ ቤቶች እስከ ሞት ቅጣት ተወስኖባቸው በማረሚያ ቤት የቆዩ መሆናቸውንም አመልክቷል።

በይቅርታ ቦርዱ ውሳኔ እንዲለቀቁ የተወሰነው መንግስት በሰሜኑ የአገራችን ክፍል የነበረውን ጦርነት ለማቆም በፕሪቶሪያ የተፈረመውን የሰላም ስምምነት ይበልጥ ለማጽናት ቁርጠኛ በመሆኑ ነው ሲልም የመከላከያ ሚኒስቴር አስታውቋል። ገብረ ሚካኤል ገብረ መድህን ተጨማሪ ያለው የኢትዮጵያ መከላከያ ሚኒስቴር ዛሬ ማክሰኞ ጳጉሜ አምስት ሁለት ሺ አስራ ስድስት ዓ.ም ባወጣው መግለጫ በይቅርታ እንዲፈቱ የተደረጉት የሰራዊት አባላት የሰሜን ኢትዮጵያው ጦርነት መቀስቀሱን ተከትሎ የተሰጣቸውን ህገ መንግስታዊ ተልእኮ ወደ ጎን በመተው

ወንጀል የፈጸሙና ጉዳያቸውን በወታደራዊ ፍርድ ቤቶች ታይቶ እስከ ሞት ቅጣት የሚደርስ ፍርድ የተወሰነባቸው መሆናቸውን አስታውቀዋል። የሰራዊቱ አባላት በእስር ላይ እያሉ ይቅርታ መጠየቃቸውን ያወሳው መግለጫው ጥያቄያቸው በመንግሥት ተቀባይነት በማግኘቱም በማረሚያ ቤት የሚገኙ 178 የሰራዊት አባላት እንዲለቀቁ መወሰኑን አመልክተዋል።

ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጠው ሁማን ራይትስ ፈርስት የተባለ ኢትዮጵያዊ የመብት ተሟጋች ድርጅት በበኩሉ የሰሜን ኢትዮጵያው ጦርነት በተቀሰቀሰ ማግስት በርካታ የትግራይ ተወላጅ የመከላከያ ሰራዊት አባላት ከየቦታው እየተያዙ መታሰራቸውን ገልጿል። የድርጅቱ ምክትል ዲሬክተር አቶ መብርህ ብርሃነ በሰጡት አስተያየት ድርጅታቸው ጉዳዩን ሲከታተል መቆየቱን ተናግረው አሁን መንግስት ያሳለፈውን የይቅርታ ውሳኔ

በበጎ እናየዋለን። በቀጣይም የሀገር መከላከያ ሰራዊት መብቶቻቸውን እንዲያስከብርላቸው እንጠይቃለን ብለዋል። እነዚህ በእስር ላይ የቆዩት የመከላከያ አባላት ከፍተኛ ልምድ ያላቸው ለሀገራቸው በታማኝነት ሲያገለግሉ የነበሩ ስለሆኑ በቀጣይ ወደ ስራቸው መመለስ ያለባቸውን ወደ ስራቸው እንዲመለሱ፣ እንደዚሁም ሌሎች በሕግ የሚገባቸው መብትና ጥቅም እንዲከበርላቸው ነው የምንጠይቀው። አቶ መብርሂ

የሰራዊቱ አባላት ከአስር አለቃ እስከ ሌተናንት ኮሎኔልና ከዚያም በላይ ማዕረግ የነበራቸው እንደሆኑም አውስተዋል። አሁንም በእስር ቤት የቀሩ ካሉ ክትትላችንን እንቀጥላለን፣ በተመሳሳይም መልኩ መንግሥት እንዲፈታቸው እንጠይቃለን ብለዋል። የመከላከያ ሚኒስቴር በዛሬው መግለጫ መንግሥት የሰሜን ኢትዮጵያውን ጦርነት ለማቆም በፕሪቶሪያ የተፈረመውን የሰላም ስምምነት ይበልጥ ለማጽናት ቁርጠኛ በመሆኑ የሰራዊት አባላቱ በይቅርታ እንዲለቀቁ መወሰኑን ጠቅሷል።

አቶ መብርሂ ብርሃነ በበኩላቸው ባለፉት አራት ዓመታት በእስር ላይ የቆዩት የሰራዊቱ አባላት የተያዙት ጦርነቱን ተከትሎ በመሆኑና የአብዛኞቹ ክስም በአሸባሪነት ተፈርጆ ከነበረው ሕወሓት ጋር የተያያዘ ስለሆነ በፕሪቶሪያው የሰላም ስምምነት መሠረት እንዲለቀቁ በተደጋጋሚ ስንጠይቅ ቆይተናል ብለዋል። ባለፈው ወር ነሐሴ 20 2016 ዓ ም ድርጅታቸው በተለያዩ የሀገሪቱ አካባቢዎች በሚገኙ 15 እስር ቤቶች ውስጥ ያሉ

በመቶዎች የሚቆጠሩ የትግራይ ተወላጅ የሰራዊት አባላት እንዲፈቱ ፍትህ ሚኒስቴርን በደብዳቤ መጠየቁን ጠቅሰዋል። በዚሁ ደብዳቤ በሱዳን መጠለያዎች እየኖሩ የሚገኙ የቀድሞ የትግራይ ተወላጅ የሰላም ማስከበር ልዑክ አባላትም ወደ ሀገራቸው እንዲመለሱ መንግስትን ጠይቀናል ያሉት አቶ መብርሂ አሁንም ደግመው እንደሚጠይቁ ተናግረዋል።

መንግስታት ሰላም ማስከበር በዳርፉር እንደዚሁም በሱዳን እና ደቡብ ሱዳን አካባቢ የአቤ ግዛት የነበሩት እስከ አራት መቶ የሚሆን ሱዳን ተጠግተው የሚገኙ ወደ ሀገራቸው ቢመጡ የእስር ፍራቻ ስላለባቸው ደህንነታቸው በተጠበቀ መልኩ ወደ ሀገራቸው እንዲመለሱ ነው የምንጠይቀው። የሚመለከታቸው የመንግስታቱ ድርጅት ተቋማትና ዓለም አቀፍ ድርጅቶችም

በሱዳን መጠለያዎች በብዙ ስቃይ ውስጥ እየኖሩ ያሉት የትግራይ ተወላጅ የቀድሞ የሰላም አስከባሪ ልዑክ አባላትን ወደ ሀገራቸው እንዲመለሱ በመንግሥት ላይ ጫና እንዲያደርጉ አሊያም ከሱዳን ወጥተው ወደ ሦስተኛ ሀገር እንዲዛወሩ እንዲረዷቸው ሲሉም ጠይቀዋል። ለአሜሪካ ድምፅ ገብረሚካኤል ገብረመድኅን አዲስ አበባ።

ቀደም ሲል የመከላከያ ሰራዊት አባላት የነበሩ በይቅርታ እንዲፈቱ መወሰኑን በተመለከተ ገብረ ሚካኤል ገብረ መድህን ያዘጋጀውን ዘገባ ነበር ተከታትለን የተመለስ ነው። አሁን ደግሞ ወደ አሜሪካ ምርጫ እንመለስና ያ በአሜሪካ ምርጫ ትኩረት የሳበው የዛሬ ምሽቱ የካማላ ሄሪስና ዶናልድ ትራምፕን የፊት ለፊት ክርክር ወደ ተመለከቱ ዘገባ እናልፋለን። ምክትል ፕሬዚዳንት ካማላ ሄሪስና የቀድሞ ፕሬዚዳንት ዶናልድ ትራምፕ ፊላዴልፊያ ላይ የመጀመሪያ ክርክራቸውን ዛሬ ምሽት ያደርጋሉ።

ተንታኞች እንደሚሉት በአቃቤ ሕግነት ዘመናቸው ጠንካራ መቼ የነበሩት ካማላ በአሜሪካ በመልስ ምት ከሚታወቁ ትራምፕ ጋር በቃላት ልውውጥ የሚያደርጉት ፍልሚያ የአገሪቱ ፕሬዚዳንት ለመሆን በሚያደርጉት ፉክክር ወሳኝ ሊሆን ይችላል። አኒታ ፓውል ከዋይት ሀውስ የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። በሪፐብሊካኑ በኩል የቀድሞው ፕሬዚደንት ዶናልድ ትራምፕ ከአራት ዓመታት ቆይታ በኋላ ስልጣኑን መልሰው ለማግኘት ጥረት ያደርጋሉ። በዲሞክራቶች ወገን ደግሞ ካመላ ሄሪስ ቆመዋል።

ዋና ተፎካካሪ ሆነው ብቅ ያሉት ካምላ ሃሪስ ዋይትሃውስ ፕሬዚደንታዊ ቢሮ ኦቫል ኦፊስ ድረስ ያለውን ጉዞ በድል ያጠናቅቁ እንደው ለማየት አሜሪካውያን እየጠበቁ ነው። ሁለቱ ፍጹም የተለያዩ ተፎካካሪዎች ዛሬ ምሽት የሚያደርጉት ክርክር እስከ ዛሬ አንዱ ሌላው ላይ የሚወረውረውን ቃላት ለሰማ እና ደመቅ ያለውን ቅድመ ዝግጅት ለተመለከተ በሁለት ከባድ ሚዛን ቦክሰኞች መካከል የሚደረግ ግጥሚያ ይመስላል።

ትራምፕ ከዚህ ቀደም የገጠሙትን ክርክር በዝረራ አሸንፈዋል። ክርክሩ ከተደረገ ሳምንታት ከተቆጠሩ በኋላ ባይደን ከውድድሩ ወጥተዋል።

ካሜላ ሄሪስ ባይደንን ከተኩ ሳምንታት ብቻ የተቆጠሩ ቢሆንም በክርክሩ መድረክ ከትረምፕ ጋር ይፋጠጣሉ። ተንታኞች እንደሚሉት ግን ክርክሩ ለእይታ ብቻ የሚደረግ አይሆንም። የሁለቱ ወገኖች ክርክር ለሁለት ከተከፈለው መራጭ ሕዝብ ድምፅ ለማግኘት የሚሞክሩበትና ወሳኝም ነው ተብሏል። ሁለቱም ወገኖች የተለያዩ አቀራረቦችን ይዘው በመድረኩ ይገኛሉ። ትረምፕ በየአጋጣሚው በካሜላ ሄሪስ ብልህነት ላይ ትችት ሲሰነዝሩ ቆይተዋል። የቀድሞው ተፎካካሪያቸውን ባይደንን ከመርታት

የካመላ ሄሪስ የቀለለ እንደሚሆንላቸውም ተናግረዋል። እርሱ ከእርሷ ይልቅ ብልህ ነው። ክርክሩን በመጠባበቅ ላይ ናቸው። ከክርክር ዝግጅቱ ረፍት ወስደው በአንድ የቅመም መሸጫ ሱቅ ሲገበያዩ ጋዜጠኞች ያገኟቸው ካመላ ሄሪስ ለትረምፕ የሚያስተላልፉት አንድ መልእክት ቢኖር ምንድን ነው ተብለው ተጠይቀው ነበር። ብዙ ጉዳይ አለ

መከፋፈሉን ለማስቆም አሁን መጀመር አለብን። ሀገራችንን አንድ ማድረጊያውና ወደፊት የምንጓዝበትን መንገድ መቀየሻው ጊዜ አሁን ነው። ባይደንና ትራምፕ ባለፈው ሰኔ ያደረጉት ክርክር በአሜሪካ ብቻ 51 ሚሊዮን ሰዎች በቴሌቪዥን ተመልክተውታል። በዛሬው ምሽት ክርክርም ከፍተኛ ቁጥር ያላቸው ተመልካቾች እንደሚታደሙ ተንታኞች ይገምታሉ። ኔት ፍሬንች በዌክ ፎረስት ዩኒቨርሲቲ የተግባቦት መምህር ናቸው።

ትራምፕ ፕሬዚዳንት መሆን እንደሚችሉ ማሳየት አለባቸው። እርሳቸውን የማይደግፉ ሰዎችን ለማግኘት በጨዋ ደንብ መልእክታቸውን ጠንከር ባለ መንገድ ማስተላለፍ የሚችሉ መሆናቸውን ማሳየት አለባቸው። ካማላ ሄሪስ ፕሬዚዳንታዊ መሆናቸውን ማሳየት አለባቸው። ማጥቃትም ማፈግፈግም እንደሚችሉ ማሳየት አለባቸው። የዲሞክራቲክ ፓርቲውን መንገድ ሳይለቁ

ፖሊሲያቸውን ከባይደን ፖሊሲ ጋር እንደሚለይ ማሳየት አለባቸው። አከራካሪዎቹ እንደ ኢኮኖሚ፣ የሥነ ተዋልዶ መብት፣ የውጭ ፖሊሲና ሌሎችንም በተመለከቱ ጉዳዮች ላይ ጥያቄያቸውን ወደ ውጭዎቹ ይወረውራሉ። ባዶ ወረቀት፣ አንድ ብዕርና ውሃ ብቻ የሚቀርብላቸው ተከራካሪዎች እያንዳንዱን ጥያቄ ለመመለስ ሁለት ደቂቃ አላቸው። ኦስትን በሚገኘው የቴክሳስ ዩኒቨርሲቲ የታሪክ ምሁር የሆኑት ጀሬሚ ሱሪ

to some extent, the debates give uh, the two candidates a pass because they can state the things they want to do, their aspirations, without having to explain how they will. ክርክሩ በተወሰነ ደረጃ እንዴት መፈጸም እንዳለባቸው ዝርዝር ጉዳዮች ሳያስቀምጡ የየራሳቸውን ትልም እንዲገልጹ እድል ይሰጣቸዋል። ነገር ግን አቋማቸውን በተመለከተ ምን እንዳይመስል በግልጽ ማስቀመጥ አስፈላጊ ነው። ክርክሩ የሚካሄደው የወንድማዊ ፍቅር ከተማ በሚል መጠሪያ በምትንቆለጳጳሰው ፍለደልፊያ ነው።

አኒታ ፓወል ከዋይት ሀውስ ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ። አሁንም የአሜሪካ ምርጫ ወደ ተመለከተው ሌላኛው ዘገባችን የምናልፈው ዩናይትድ ስቴትስ ባለፈው ረቡዕ በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ላይ ጣልቃ ለመግባት በሚሊዮን የሚቆጠር ዶላር በማውጣት የአሜሪካ ተጽዕኖ ፈጣሪዎችን በመጠቀም የሐሰት መረጃ ዘመቻ እያካሄደች ነው ስትል ሩሲያን ከሰሰች

ለዚህም ድርጊት ተጠያቂ ናቸው ባላቸው ላይ ማዕቀብ መጣሏን ማስታወቃለች። ሩሲያ ፕሮፓጋንዳ የተሞላበትና የተሳሳቱ መረጃዎችን በማሰራጨት ለዚህ ምላሽ ሰጥታለች ሲል ኤፍፒ ተከታዩን ዘግቧል። ደረጀ ደስታ ያቀርበዋል።

የዩናይትድ ስቴትስ ባለስልጣናት የመንግስት ዜና ማሰራጫ የሆነው አርቲ ሁለት ሰራተኞች የሩሲያን የምርጫ ፕሮፓጋንዳ ለማሰራጨት 10 ሚሊዮን ዶላር በህገወጥ መንገድ እንዲዘዋወር አድርገዋል በሚል ማዕቀብ በመጣል ክስ መስርተዋል። እንዲሁም ሮሲያ ሰጎድኒያ የተባለው የሩሲያ መንግስት ሚዲያ ቡድን አባላትና አምስት ወኪሎቹን የውጭ ተልዕኮ አስፈጻሚዎች ሲሉ ሰይመዋል። የሩሲያ ግዛት የዱማ ዓለም አቀፍ ጉዳዮች ኮሚቴ ኃላፊ የሆኑት ሊዮኒድ ስሉትስኪ የዩናይትድ ስቴትስ ማዕቀብ የመናገር ነጻነት

ላይ ያነጣጠረ ጥቃት ነው ብለዋል። ዩስ ሳንክሽንስ አጋንስት ተ ሚዲያ ግሩፕ ሮሲያ ሴጎድኒያ ሪያ ኖቮስቲ አርቲ ን ስፑትኒክ አር ክሊር ኤግዛምፕል ኦፍ አ ዊች ሀንት ዩናይትድ ስቴትስ ሮሲያ ሴጎድኒያ፣ አርአይአይ ኖቮስቲ፣ አርቲ እና ስፑትኒክ በተባሉ የሚዲያ ቡድኖች ላይ የጣለችው ማዕቀብ መሠረተ ቢስ እና በመናገር ነጻነት ላይ የተጣሉ ጫናዎችና የጸያፍ ሳንሱር ግልጽ ምሳሌዎች ናቸው።

ይህ አባባል ሀሰት ነው

እንደ አውሮፓ አቆጣጠር መስከረም አራት ቀን የሩሲያ ዜጎች በሆኑ የ31 ዓመቱ ኮንስታንቲን ክላሽንኮቭና የ27 ዓመቷ ኤሌና አፋንሲየቫ ላይ የተመሰረተው የፌዴራል ክስ የውጭ ወኪል ምዝገባ ህግን በመጣስ በማሴርና የህገ ወጥ የገንዘብ ዝውውርን አስመልክቶ ነው። ሁለቱ የአርቲ ሰራተኞች የተከሰሱት አገር ውስጥ የተፈጠረውን ክፍፍል በመጠቀም ሩሲያ ላይ በተለይም ዩክሬንን አስመልክቶ የሚደርስባትን ተቃውሞ ለማዳከምና የክሬምሊንን ፕሮፓጋንዳ አሜሪካ ውስጥ በድብቅ ለማራመድ

የወጣውን እቅድ ማስፈጸሚያ የአስር ሚሊዮን ዶላር ገንዘብ በህገወጥ በሆነ መንገድ እንዲዘዋወር ሽፋን ሰጥተዋል በሚል ነው።

መሰረቱን ቴነሲ ክፍለ ግዛት ያደረገው ኩባንያ ከአርቲና ከሩሲያ መንግስት ጋር እንደሚሰራ ከቀጠራቸው ተጽዕኖ ፈጣሪዎችና በሚሊዮን ከሚቆጠሩ ተከታዮቻቸው ደብቋል። ይልቁንም ተከሳሾቹ ድርጅቱ በእውን በሌለና የፈጠራ የሆነ ሰው በመጥቀስ በግል ባለ ሀብት የሚደገፍ ነው በማለት በውሸት ተናግረዋል። ምክትል ጠቅላይ አቃቤ ሕግ ሊዛ ሞናኮ ከውጭ ሆነው የህዝብ አስተያየትን ለመዘወር የሚሰሩትን ለመዋጋት አሜሪካ ቁርጠኛ መሆኗን አጽንዖት ሰጥተዋል። ክላሽንኮቭ እና አፋነሲየቫ

እስከ 25 ዓመት እስራት የሚያስቀጣ ክስ ቀርቦባቸዋል። ኤፍቢአይ ጉዳዩን እየመረመረ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አዲስ የቪዛ ገደቦችን የጣለ ሲሆን

ሮሲያ ሴጎድኒያና ተባባሪዎቹ ሪያ ኖቪዚት፣ አርቲ፣ ቲቪ ኖቭስቲ፣ ረፕትሊ ና ስፑትኒክ የውጭ ተልእኮ አስፈጻሚዎች ስል ሰይሟቸዋል። በተጨማሪም የአሜሪካ ግምጃ ቤት የአርቲ ዋና አዘጋጅ ማርጋሪታ ሲሞኒያንን ጨምሮ አስር ግለሰቦችን በድብቅ በሚካሄደው የተጽዕኖ ፈጠራ ዘመቻ ውስጥ ለነበራቸው ሚና ማዕቀብ ጥለዋል።

አድማጮቻችን ከአሜሪካ ድምፅ እየተከታተላችሁ ያላችሁት የማክሰኞ ምሽት ዝግጅታችን እንዳቀጠለ ነው። አሁን ደግሞ ሌሎች ዘገባዎች ከአሜሪካ ምርጫ ወጣ ወዳሉ ዘገባዎች እናመራለን። የእስራኤልና ሀማስ ጦርነት ሕይወት መቅጠፉን ቀጥሏል። በጋዛ እየተካሄደ ያለው ጦርነት እያስከተለ ያለው ስቃይ ሊያበቃ የሚችለው የተኩስ አቁም ስምምነት ሲደረግ ብቻ እንደሆነ የፖለቲካ ተንታኞች እየተናገሩ ባለበት ወቅት የእስራኤልና ሀማስ ጦርነት የሰው ሕይወት መቅጠፉን ቀጥሏል።

የተኩስ ማቆም ስምምነት ላይ ስለመዳረሱ እስካሁን ፍንጭ ባይኖርም ዝርዝር ጉዳዮችን የያዘ አዲስ የተኩስ አቁም ሀሳብ አሜሪካ እንደምታቀርብ ፍንጭ ሰጥታለች። ቬሮኒካ ባልዴራስ ኢግሊሲያስ የላከችውን ዘገባ እንግዶ ወልድ ያቀርበዋል። አለንቢ በተሰኘውና ዌስት ባንክን ከዮርዳኖስ ጋር በሚያገናኘው ድልድይ ላይ አንድ ታጣቂ በእስራኤል የጸጥታ ኃይሎች ላይ ትናንት እሁድ ተኩስ መክፈቱን ተከትሎ ጥበቃው ተጠናክሯል።

ሶስት ሲቪል እስራኤላውያንና ተኩስ የከፈተው ግለሰብ ሕይወታቸውን ማጣታቸው ታውቋል። እስራኤልና ሐማስ በማካሄድ ላይ ካሉት ጦርነት ጋራ ግንኙነት እንዳለው የሚታመነውን ጥቃት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ አውግዘዋል። ከባድ ቀን ነው። አሸባሪው ሶስት ዜጎቻችንን በጭካኔ ገድሏል። ለሟች ቤተሰቦች በመንግሥት ስም የተሰማኝን ሐዘን እገልጻለሁ።

የእስራኤል ኃይሎች በጋዛ የሐማስ ኢላማዎች ላይ የሚያደርሱት ጥቃት በሳምንቱ መጨረሻም ቀጥሎ ነበር። ጦርነቱ ከጀመረ አንስቶ ቢያንስ 4939 ፍልስጤማውያን እንደተገደሉ የፍልስጤማውያን የጤና ባለሥልጣናት በማስታወቅ ላይ ናቸው። የተኩስ ማቆም ስምምነት ላይ የማይደረስ ከሆነ በሁለቱም ወገን የሚታየው ስቃይ እንደሚቀጥል ቴክሳስ በሚገኘው ራይስ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ሪክ ስቶል ይናገራሉ።

ሰዎች መገደላቸው ይቀጥላል። እንደሚመስለኝ ታጋቾቹም አይለቀቁም። እስራኤል ሐማስን የምትደመስስበት መንገድ አይታየኝም። አንዳች አይነት ስምምነት ቢያደርጉ ለሁለቱም መልካም ነው። ባለፈው መስከረም መጨረሻ ላይ ሐማስ በከፈተው ጥቃት እገታ የተፈጸመባቸው ግለሰቦች የቤተሰብ አባል የሆኑትም ይህንኑ የሪክ ስቶል ሐሳብ ይጋራሉ።

ኢፋት ካልዴሮን አንድ የቤተሰብ አባሏ ታግቶባታል። በእስራኤል ለውጥ እንዲመጣ ከፈለግሽ ወጥተሽ ጦርነት ይቆም፣ ስምምነት ይደረግ ብለሽ መጮህ አለብሽ። ሪክስታዋል በተጨማሪ እንዳሉት አደራዳሪዋ አሜሪካ በቀጠናው ዘላቂ ሰላም ለማምጣት እስካሁን ካደረገችው ውጪ ማድረግ የምትችለው ብዙ ነገር የለም።

በሁለቱ ወገኖች ላይ ይህ ነው የሚባል ተጽዕኖ ማድረግ የምንችል አይመስለኝም። ሁለቱም ለየራሳቸው የሚበጀውን እያደረጉ ነው። ተጨማሪ ዝርዝር ጉዳዮችን የያዘ የተኩስ ማቆም ሐሳብ በቅርብ ቀናት ውስጥ እንደሚቀርብ የአሜሪካው ማዕከላዊ የስለላ ተቋም ሲአይኤ ኃላፊ የሆኑት ዊልያም በርንስ ባለፈው ቅዳሜ አስታውቀዋል።

ቬሮኒካ ባልዴራስ እግሌሲያስ ለላከችው ዘገባ እንግዲ ወልነኝ ዋሽንግተን ዲሲ። አድማጮቻችን አሁን በአሜሪካ የሰዓት አቆጣጠር ከቀኑ 8 ሰዓት ከ30 በኢትዮጵያ ደግሞ ከምሽት 3 ሰዓት ከ30 ሆኗል። ቀደም ሲል የመጀመሪያ ምዕራፍ ዘገባዎቻችን ውስጥ ተከታትሏቸው የነበሩት አሁን ደግሞ የሁለተኛው አጋማሽ ቅንብራቸው ወደ እናንተ ይደርሳል። ትኩረታቸውም በአዲስ ዓመት ዘገባዎች ጉዳይ ላይ ይመለከታል። ወደ መጀመሪያው ዘገባ አልፋለሁም።

የበዓል ገበያ እንደተወደደባቸው የአዋሳ ሸማቾች ገለጹ። የአዲስ ዓመት ገበያ ጭማሪ አሳይቷል ሲሉ በሲዳማ ክልል የሐዋሳ ከተማ ነዋሪዎችና ሸማቾች ለአሜሪካ ድምፅ ተናግረዋል። የዋጋው ጭማሪ ሆነ ተብሎ ያለበቂ ምክንያት የተደረገ ነው ሲሉም ሸማቾቹ አስረድተዋል። የሐዋሳው ዘጋቢያቸው ዮናታን ዘብዴዎስ ተጨማሪ ዘገባ አልኳል። ወይዘሮ ትዕግስት መኮንን ዘውትር ለበዓል የሚገዛቸው የዶሮና የሽንኩርት ዋጋ መጨመሩን ተናግሯል። ሽንኩርት

ያገኘናቸው አቶ ደሳለኝ ሱሙሮ የተባሉ ሸማች አንድ ዶሮ እስከ 1200 ብር የተሸጠ መሆኑን ዋቢ በማድረግ እና ከቀደምት ዓመታት ጋር በማነጻጸር መወደዱን አስረድተዋል። አቶ ደሳለኝ አሁን የተፈጠረውን የኑሮ ውድነት ማለፍ የሚቻለው በመተሳሰብ እና በመተጋገዝ ነው ብለዋል። በዓሉንም እንደ ሁኔታው ለማሳለፍ መወሰናቸውንም ገልጿል ብለዋል። ይህም መወደዱ በዚህ ቦታ ብቻ ሳይሆን ከዓለም አቀፍ ሁኔታም ጋር የተያያዘ ነው

ምንድነው? የዶላር መጨመሩ ከተለያዩ ሁኔታ አንጻር ተወዷል። ግን ይሁንና ያው ባለን አቅም ለመጠቀም እየሞከር በአሁኑ ሰዓት የድሮ መተሳሰቡ ቢኖር መፈቃቀሩ ቢኖር መልካም ነው ይላለው። ዶሮ ገዝቻ ያለው ዶሮ ጥሩ ነው። ያው ስምንት በተሆነ ብር ነው የገዛው

ትንሽ ከሳምንት በፊት ነው የገዛሁት። አሁንም ቼክ አድርጌ ያለው ጥሩ ነው። ኦልሞስት ከፍተኛው አሁን ቢገዛ ሺህ ሁለት መቶ አካባቢ ጥሩ ነው። ማስተዋል ወንድሞ የተባለች ቅቤናም ሌሎች ለአውደ ዓመት ፍጆታ የሚውሉ ምርቶችን የሚታቀርብ ነጋዴ ደግሞም የታየው የዋጋ ጭማሪ መጠነኛ ነው ስትል ተናግራለችም ገበያው አሪፍ ነው። ፈጣሪ መስጋን ቆንጆ ነው። ቅቤ፣ አይብ፣ ቆጮ፣ ቡላ፣ ዳጣ፣ እንቁላል ነው የሚሰራ

እና እግዚአብሔር ይመስገን ደስ ይላል። ሸማቾች ውድ ነው። ቅቤ ተወዷል። ሀምሳ ብር ነው የጨመረው። 7 50 ነበረ፣ 800 ብር ነው። ብዙም አይደለም። አዎ ቅቤ 800 ብር። ምርጥ የዱራሜ ቅቤ ነው ማለት ለምትፈልጉት፣ ያው ምርጥ የዱራሜ ቅቤ ነው። ይሄ የበሰለው ነው። ለጋ ለሚፈልጉት ደግሞ ያው ፍቾ ቅቤ አለ። ይሄ ለጋ ቅቤ ለሚፈልጉት ነው ማለት ነው

ይሄው ይሄኛው ዋጋው ው ተመሳሳይ ነው። የሰው ፍላጎት ነው እንጂ ዋጋቸው ተመሳሳይ ነው። ለጋም ሚፈልጋአለ የበሰለም ይፈልግአለ ምርጤ ዱራን ቤቅቤ ነው እና እንደ ሰው ፍላጎት ነው። ሳባቸው ተመሳሳይ ነው። አይቡ አይ ኪሎ ሁለት ሳ ኪሎ ሁለት አምሳ ነው። ሰአን ደግሞ ስመቶ በ

ይኸው የቤት አይብ ነው። ምርጥ አይብ ነው። በኪሎም በሳንም ለሚፈልግ አለ። ከተመሳሳይ ገበያ ዶሮ ገዝተው ሲመለሱ እያገኘናቸው ወይዘሮ አልማዝ አንጆሎ በበኩላቸው ዋጋው የተጋነነ ለውጥ አለማሳየቱ ነው የገለጹትም። ውድነቱ ውድ ነው ግን እንዴት አወራህ አይደለም። እንደምንኖረው በእግዚአብሔር እርዳታ ጥሩ ኑሮ ነው ይበቀኛል እና

መቶ ሰላሳ ነው። 1 ኪሎ ማለት ነው። መቶ ሰላሳ ነው። አሁንም መቶ ሰላሳ ነው። አማስባሉን በተመለከተ አልጨመረም። ፍየል ሲገዙ ያነጋግርናቸው አቶ ጫመዳ ይፋ የተባሉ የሐዋሳ ከተማ ነዋሪም ገበያው ከሸማች አቅም በላይ ስለመሆኑ ይናገራሉም። ገበያው ከአቅማችን በላይ የሆነ ነው። አቅማችን አነስተኛ ስለሆነ በአሁኑ ጊዜ ትንሽ ሁሉም ነገሮች እየጨመሩ ነው የሚሄዱት እየጨመሩ ስለሆነ ይሄ ከአቅም በላይ የሆነ እንጂ ገበያ ጥሩ ነው፣ ሞልተዋል።

የአቅርቦ ችግር የለን። የገንዘብ ችግር ነው ያለ። በአሁኑ ሰዓት ገንዘብ ችግር ነው ሀገራችን ላይ ያለ። አሁን እኔ የምንፈልጋቸው ፍየሎች እስከ አስር ሺህ እስከ አስራ አምስት ሺህ ይላሉ።

ነገ ግን በዛ ደረጃ ትዕግስት ጉንሮ የተባሉ የሽንኩርት ነጋዴም ዋጋው የተወደደው የሽንኩርት ምርት ጥረት በመፈጠሩ ነው ሲሉ ተናግሯል። ዋጋዎች ደረጃ አላቸው። አሁን የኛው ባለ 140 ብር አለ። እስኪ ይሄ ባለ መቶ አርባ ብር ነው፣ መቶ ሰላሳ ነው። መቶ አርባ ነው የሚሸጥ ብዛት ሲሆን፣ መቶ ሰላሳ ብር ችርቻሮ ሲሆን መቶ ሰላሳ አርባ ብር ማለት ነው። ስለዚህ ይሄ ደግሞ ጠና ብር መለስተኛ እቃ የሚባለው ጠና ብር የሚሸጥ አለ ብቻ

ደረጃ አላቸው የዋጋ ጭማሪ ከተስተዋለባቸው ውስጥ ዶሮ አንዱ ሲሆን የአንዱ ዶሮ ዋጋ እስከ 200 ብር ጭማሪ አሳይቷል። እንቁላል በተለይም የሀበሻ እንቁላል እንደ የመጠናቸው የአንድና የሁለት ብር ጭማሪ ተደርጎበት ከ13 እስከ 15 ብር እየተሸጠ መሆኑን ለማወቅ ችለናል ቪኦኤ ያነጋገራቸው እነዚህ ሸማቾች ተስፋቸውንና መልካም ምኞታቸውን ገልጸዋል ሀሳባችንና አላማችን ጥሩ ነገር ይመጣል ጥሩ ዘመን ይሆንልናል የሚል ሀሳብ አለን

እንግዲህ እግዚአብሔር ደግሞ የሚያመጣው እሱ ነው የሚያውቁ። ለመላ ኢትዮጵያ ህዝብ እንኳን አደረሳችሁ፣ እንኳን ለዘመን መለወጫ ለቅዱስ ዮሐንስ በዓል አደረሳችሁ። የዓለም የምግብ ፕሮግራም ባለፈው ሐምሌም 2024 ዓ ም ባወጣው ሪፖርት በኢትዮጵያ መሠረታዊ የፍጆታ የምግብ አይነቶች በገበያ ላይ በበቂ ሁኔታ ቢገኙም ዋጋቸው የተጠቃሚዎችን አቅም የሚፈታተን እንደሆነ አስታውቋል። በሰኔ ወርም የምግብ ዋጋ ንረቱ 22.7 በመቶ ሲሆን አጠቃላይ የዋጋ ንረቱ ደግሞ

አስራ ዘጠኝ ነጥብ ዘጠኝ በመቶ መሆኑ የጠቆመው ሪፖርቱም የመሠረታዊ ምግቦች ዋጋ ካለፈውና ከባለፉት አምስት ዓመታት ዋጋ የሚበልጥ እንደሆነም አመልክቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። አሁንም የአዲስ ዓመቱ ዋዜማ የገበያ ሁኔታን ዘገባችንን ቀጥለን ወደ ድሬዳዋ እናመራለን።

በድሬዳዋ አስተዳደር የዓመት በዓል ገበያ የእርድ እንስሳት ላይና የባህል አልባሳት ላይ ቅናሽ ሲታይ፣ ሽንኩርትና ቲማቲምን የመሰሉ የአትክልት ውጤቶች ላይ ግን ከበዓሉ በፊት ጀምሮ የተከሰተ የዋጋ መናር አሁንም እንደቀጠለ መሆኑን ሸማቾችና ሻጮች ለአሜሪካ ድምፅ ተናግረዋል። ወሩ የትምህርት መጀመሪያ በመሆኑና ወላጆች ለልጆቻቸው አልባሳት ደብተርና መዝገቢያ ወጪ ስላለባቸው እንዲሁም በኑሮ ውድነቱ ምክንያት የዓመት ባህል ገበያው በጠበቁት ልክ ካለ አለመሆኑን ሻጮች ገልጸዋል። አዲስ ቸኮል ተጨማሪ ያለው

በድሬዳዋ ከተማ የአመት በዓል ገበያ ከወትሮ የተለየ ዋጋ ጭማሪ ያልታየበት መሆኑን ሸማቾችና ሻጮች ይናገራሉ። በከተማዋ ከሚገኙ ሶስት የእንስሳት መሸጫዎች ወይም ጀላባዎች አንዱ በሆነው ዋበሪ ተገኝተን ባደረግነው የገበያ ቅኝት የፍየል የበግና የበሬ መሸጫ ዋጋ ቀድሞ ከነበረው ጭማሪ ያልታየበት፣ ከቀደሙት በዓላት አንጻር ደግሞ ቅናሽ የታየበት መሆኑን ነው በስፍራው ያገኘ ናቸው ሻጮችና ሸማቾች የገለጹልን። አማኑኤል ታደሰ እባላለሁ፣ በአሸዋ ገበያ

እነዚህ ትልልቅ ፍየሎች ያው 12 እስከ 11 ባለው ገደማ ይሸጣሉ። እነዚህ ትልልቆቹ። መለስተኞቹ ደግሞ እስከ 6 እና ስድስትና ስድስት ከሀምሳ ድረስ አሉ። እነዚህ መለስተኞቹ ከዚህ ከአራቱ በላይ እስከ 11 ና 10 ድረስ ይሸጣሉ።

ይሄ ቢያንስ ስድስትና እስከ ሰባት ድረስ የበጎቹ ዋጋ ማለት አሁን በዚህ ውስጥ ካሉት ከፍተኛው ይሄ ነው እና ከፍተኛው ይሄ ነው ቢያንስ እስከ ዘጠኝ እና ስምንት ከሀምሳ ድረስ ያወጣል ይሄ እና መለሰኞቹ ደግሞ እስከ ሰባት እና ስድስት ከሀምሳ ድረስ አሉ መለሰኞቹ እንደምታዩዋቸው ማለት ነው። እና ያው አንጻራዊ ቅናሽ አላቸው

አሁን እነዚህ እስከ 18000 ባሉት 16 17 ሺህ ብር ማለት ነው። አሁን አንጻራዊ ቅናሽ ነው ባለው ዋጋ ማለት ነው። ቢያንስ አሁን ይህንን የምታየው እስከ 25 ድረስ ሽጠናል። ሁለቱ ብር እባላለሁ። ስጉያቤ ነው የምሰራው እና የዘንድሮ ገበያ በጣም ይገርማቸዋል። የተሸጣለም ሰው አቅም የለውም ብዙ የተሸጣለም

እነዚህ ትልቅ ባኖር ይገኛል። እስከ አርባ አምስት አርባ ይሸጣል። ገዢ የለም። የእርድ እንስሳት ዋጋ ይህም ቢመስልም ቀደም ባሉት አመታት በዓላት የታየውን ያህል ብዙ ገዢ አለመኖሩን አቶ አማኑኤል ይናገራሉ። ለዚህ ምክንያት ነው ብሎ የሚያስበውን ያስቀምጣሉ። ያው የትምህርትም ጊዜ ስለሆነ መስከረም ብዙን ጊዜ የስጋ እንትን ላይ

ብዙም ሰው ስጋ ላይ ስለሚያዝ ወትር የደብተር እና የልብስ ወቅትም እንደመሆኑ አንጻር፣ ያው አንጻር አይቀናሻለም ከባለፈው ከነፋሲጋና ከባለፈው አመት አሁን ዘንድሮ

ቅናሽ ያሳይተዋል። መካከለኛ መጠን ያላቸው ዶሮዎች እስከ 800 ብር ቢጠሩም አንዳንድ ሸማሾች ግን በ300 ብር ጭምር ዶሮ ገበያ ለማግኘታቸውን ይናገራሉ። አስናቀች በላይ እባላለሁ። መስቀለኛ ሳቢያን የዘንድሮ አመት በዓል በጣም ቆንጆ ነው። የአመት በዓል ገበያ እንደ ሂደቱ ነው። ዶሮ አሁን በፊት ውድ ነበረ።

ዘንድሮ ግን ዶሮ ቀንሷል። ሶስት ሶስት መቶ ብር ገብቷል። አሁን ስድስት መቶ ብር ሶስት መቶ ብር። የከተማ አስተዳደር ለአዲስ አመት ባዘጋጀው የንግድ ትርኢትና ባዛር የሚሳተፉ የባህል አልባሳት ሻጮችም አልባሳቱን በቅናሽ ዋጋ ለገበያ ማቅረባቸውንና ጥሩ ገበያ እያገኙ መሆናቸውን ይናገራሉ። ሰማያ እውነት እባላለሁ። የባህል አምራችም ሻጭም ናል። አሪፍ ነው።

በቅናሽ ዋጋ ነው የምትሸጠው። ለምሳሌ የልጆች ሶስት መቶ ብርም እስከ ሶስት መቶ ብር እንሸጣለን። ሌሎቹ ደግሞ በእድሜያቸው ታህል ይቀንሳል። በቅናሽ ነው የምንሸጠው። አምስት መቶ ብር ድረስ አለን። ከፍተኛው አንድ ሺህ ብር ሌላ ትበርሂ። አሪፍ ነው። በጣም እየሰራን ነው። በጣም በጣም በቅናሽ ነው የወጣ ነው።

ከ1500 መቶ እስከ 2000 ብር የወንዶች ናቸው። ይሄው ጥድ ጥድት ያሉ ናቸው። ይሄው ይሄም አለ። ከዚራ በሚገኘው የቅዳሜና እሑድ ገበያም ሆነ በቀፊራ ገበያ የአትክልት ውጤቶች ላይ ግን መለስተኛ ጭማሪ እንደሚታይባቸው ነው ሻጮች የገለጹልን። ኢትዮጵያ ኃይል ይባላል። አ ምንም አይደለም።

በኪሎ እንደምገዛው ብዛት መጠን ይለያያል። በብዛት ከገዛ መቶ ብር አነስ አድርገህ ከገዛ እስከ መቶ አስር ብር ድረስ ነው። እና ከዛ ደግሞ የቀጠለ ያው አየሩ እንደምታየው ነው። ቲማንቲምም አምስት መቶ ከአምስት መቶ እስከ ሰባት መቶ ነው ስፍሩ በማስታጠቢያ

በኪሎ 120 100፣ ምን ሸጣለ። እንደ ብዛቱ። ስሜ እንትሳር አብዲ አደም ይባላል። ኦኬ ነው፣ በጣም ቆንጆ ነው። ገዢም አለ፣ እኛም ሻጪም አለ። ሁሉም ነገር አመጣን። ቲማቲም፣ ሽንኩርት፣ ድንች፣ ቄጠማም አለ፣ ሳርም አለ። አውደ አመት ለሁላችንም ይሆናል። አዲሱ አመት ለደስታ ይሆናል ለሰፊ ለፍቅር

ያለ ሁሉም ነገር እንደው እንደዚህ ይታያል። ዋጋ አሁን ሽንኩርት የዶሮ አንደኛ የተማረች የተመርመረች ስድስት መቶ በማስታደቢያ ኪሎ መቶ ሀያ ነው። ቲማቲም በሳን አምስት መቶ ነው። በኪሎ ያው መቶ ሀያ እሱ

ድንቹ ያው ኪሎ ሰላሳ ብር ስለሆነ ሳኑ ሁለት መቶ። አዲስ ዓመት ከመግባቱ በፊት ዋጋቸው ያሻቀበው ሽንኩርትና ቲማቲም ለበዓሉ ሌላ ዋጋ ጭማሪ ባይታይባቸውም በቅድሞ ውድነታቸው ነው የቀጠሉት። ሻጮች ችግሩ ያቅርቦት ነው ይላሉ። በቀፊራ ዓመት በዓሉን ተከትሎ ብቅ የሚሉ ሌሎች የግብርና ውጤቶችም ገበያውን አድምቀውት ነበር። የእኔነሽ ታደሰ እባላለሁ የቀፊራ ልጅ ነኝ።

አምሳና መቶ ዋጋ ረቅናሽ ነው። ከአዲስ አበባ ከሸዋ ነው የሚመጣው። በሀገራችን የማክሮ ኢኮኖሚ ለውጡን ተከትሎ ከፍተኛ ጭማሪ ታይቶበት የነበረው የዘይት ዋጋ አሁን መረጋጋቱንም የከተማዋ ነዋሪዎች ጠቁመዋል።

በአጠቃላይ ለወዳመቱ የሚፈለጉ በርካታ ምርቶች ለበዓሉ ሲባል የተለየ ጭማሪ ባይታይባቸውም የገበያዎቹ ድምቀት ግን ቀድሞ የነበረውን ያለ አለመሆኑን መታዘብ ይቻላል። ህጻናቱ ግን በዓሉን አሁንም እንደድረው እያደመቁ ናቸው። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ። አሁን ደግሞ ከበዓል ዋዜማ ዘገባዎቻችን ወደሌላ እሻገራለሁ።

የዘንድሮን የ12ተኛ ክፍል አገር አቀፍ ፈተና ከወሰዱ 674823 ተፈታኞች ውስጥ 5.4 ከመቶ ብቻ ማለፋቸው እጅግ በጣም እንዳስደነገጣቸውና እንዳሳዘናቸው ተማሪዎችና መምህራን ለአሜሪካ ድምፅ ተናግረዋል። ላለፉት ሶስት ተከታታይ ዓመታት ወደ ከፍተኛ ትምህርት ተቋማት መግባት የቻሉት ተማሪዎች ቁጥር እጅግ በጣም ዝቅተኛ በመሆኑ በተማሪዎቹ ወደፊት እጣ ፈንታና በአገሪቱ ላይ የሚፈጥረው ጫና እጅግ እንደሚያሳስባቸውም ገልጸዋል።

የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ በበኩላቸው ትናንት ውጤቱን አስመልክተው በሰጡት መግለጫ ዘንድሮ ካለፉት ሁለት ዓመታት የተሻለ ውጤት መመዝገቡን አመልክተው ከስር መሰረት የተበላሽ ያሉትን የትምህርት ስርዓት ለማስተካከል ግን ጊዜ እንደሚወስድ ተናግረዋል። በዚህ ጉዳዩ ላይ ስመኝሽ የቆየ ተከታዩን አዘጋጅታለች። ዘንድሮ የ12ተኛ ክፍል ሀገር አቀፍ ፈተና ከወሰዱ ተፈታኞች መካከል ሄርሜላ ጥጋቡ አንዷ ናት። በቀለም ወርቅ ሁለተኛ ደረጃ የመንግስት ትምህርት ቤት ተማሪ ነበረችው።

የ19 ዓመቷ ሄርሜላ የፈተናው ውጤት ይፋ መደረጉን የሰማችው በቲክቶክ ማህበራዊ ድህረ ገጽ ላይ ሲሆን እሷ ከተማረችበት ትምህርት ቤት ውስጥ ማለፊያ ውጤት ያመጡት አምስት ከመቶ እንደማይሞሉ ትናገራለች። እሷም ከ50 በመቶ በላይ ውጤት አስመዝግበው ማለፍ ካልቻሉ 95 ከመቶ የትምህርት ቤቱ ተማሪዎች አንዷ መሆኗ አሳዝኗታል። ማለት ከዚህ በፊት ያው ጳጉሜ ላይ ይለቀቃል የሚነገር ሰምተን ነበር

አቤት እኔ በሶሻል ሚዲያ ነው የሰማሁት፣ ቲክቶክ ላይ። ከዛ አሁን ሲመሽ ደግሞ የሁለት ሰዓት ዜና ላይ ለሊት እንደሚለቅቅ ሰማኝ። ያው የሁሉም ሀሳብ ስራ ስራለው ነው የሚለው ማለት። አሁን በዚህ ሰዓቱ ውጤት ይመጣል ብሎ የሚጠብቅ ተማሪ የለም። ምክንያቱም ማንም አይጠብቅም ውጤት ይመጣል ብሎ። ሄርሜላ እንደምትለው በትምህርት ቤቷ ውስጥ የነበረው የመማር ማስተማር ሂደት ለተማሪዎች ዝቅተኛ ውጤት ከፍተኛ አስተዋጽኦ አድርጓል። በተለይ ደግሞ የስርዓተ ትምህርቱ በየጊዜው መቀያየር

የመምህራን ስልቹነትና በየጊዜው በክፍል አለመገኘት ለፈተና ዝግጁ እንዳይሆኑ ማድረጉን ትናገራለች። ለዚህ ተጠያቂ የምታደርገው ደግሞ ትምህርት ሚኒስትርን ነው። እኔ እንደማስበው ከሆነ ራሱ የትምህርት ሚኒስቴር ችግር ነው የሚመስለኝ የትምህርት አሰጣጡ ምክንያቱም አሁን የአስሮልታ ክፍል ላይ ስንማር ማለት ነው

ዲስትሪክት ምስ ብቻ ነበር የምንማረው ና አዲስ እንትን ነው እኛ ስንማር የነበረው ካሪኩለሙ ማለት ነው ትንሽ የሆነ በቃ ፎርም የሌለው አሰራር የለም እንደዚህ አይነት ነገር ነበር። በዚህ አመት አብሶ አስራ ሁለተኛ ክፍል ላይ አስተማሪዎቹ ይሳላቻሉ። አንዳንዴም አይገቡ ስለሽ ዝም ብለው እንደ ሰጡ አንብቡት ምናምን የሚሉበት ነገር አለ አደለ ብቻ ምናልፋቸው የመጨረሻዎቹ ጊዜያቶች ፈተና እስክንገባ ምንም በቃ

ትምህርት አልነበረም። እዚህ ጋር የሚያልፈን ነገር አለ ያልተማረነው ቶፒክም እኮ ይመጣል ለአፈተናለ እሱ ግዴታ ደግሞ ይነሱ ነው። በዘንድሮ አመት ተማሪዎችን ካስፈተኑ ትምህርት ቤቶች መካከል አንድ ሺ ሶስት መቶ ስልሳ ሶስት የሚሆኑት አንድም ተማሪ አለማሳለፋቸውን የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ የፈተናውን ውጤት አስመልክተው ትላንት ሰኞ ጳጉሜ የአራት ሁለት ሺ አስራ ስድስት አመተ ምህረት በሰጡት ጋዜጣዊ መግለጫ ተናግረዋል። ዶክተር ብርሃኑ በመግለጫቸው በተፈጥሮ ሳይንስ ዘርፍ ፈተናውን ከወሰዱ

321536 ተማሪዎች መካከል 50 ከመቶ በላይ ውጤት ያመጡት 9 በመቶ መሆናቸውን ሲገልጹ በማህበራዊ ሳይንስ የትምህርት ዘርፍ ፈተናውን ከወሰዱት 353287 ተፈታኞች መካከል የማለፊያ ውጤት ያገኙት ሁለት በመቶ ብቻ እንደሆነም አመልክተዋል። የኤርሜላ እናት ወይዘሮ ዓለም ፀሐይ ዘውዴ የልጃቸው ብቻ ሳይሆን

በአጠቃላይ እንደ ሀገር የተገለጸው የፈተና ውጤት እጅግ በጣም አስደንግጧቸዋል። ያሳዝናል። ምክንያቱም አንደኛ ነገር የትምህርት ቤቶች የትምህርት አሰጣጣቸው በጣም ዝቅተኛ ነው። አንዳንዴም እንደወላጅም ትምህርት ቤትም ሄጄ አንዳንድ ነገሮችን ሳይ መምህራኖች ለተማሪዎች ያላቸው እንትን በጣም አነስተኛ ነው። የማይገቡበት ጊዜ አለ

ተማሪዎቹ ማለት ነው። ተማሪዎች ክላስ ውስጥ ቁጭ ብለው ዝም ብሎ የሚያሳልፍበትም ጊዜ አለ እና ያ ያ ነገር ሲታይ ትንሽ ያሳዝናል። ብቻ ወይዘሮ አለም ፀሐይ አክለው ትምህርት ሚኒስቴር እየተከተለ ያለው የተማሪዎች የምዘና መስፈርት ተማሪዎች እየተማሩበት ያለውን የመማር ማስተማር ሂደት ያገናዘበ ባለመሆኑ በሺዎች የሚቆጠሩ ተማሪዎችን ሕይወት ያጨለመ ነው ይላሉ።

አሁን እኔ በጣም በራሴ እንትን በራሴ ጥረት ነው እዚህ ያደረስኳት። ብቻዬን ነው ያሳደግኳት። ያው የቤተሰብ እንትን ቢኖርም ተጨማሪ ድጋፍ ቢኖረኝም በጣም ለፍቼ ባታለው መስዋዕት ከፍዬ ያለሁኝ ለልጄ። ምክንያቱም ደህና ደረጃ እንደደርስልኝ እና ወደፊትም በቃ ብቁ ሆና ብዙ ነገሮችን ከሷ ጠብቃለሁ ብዬ ነበረ የማስበው። አሁን ግን በአሁኑ የትምህርት አሰጣጣቸው እና በአሁኑ የፈተና እንትናቸው

የተማሪዎችን ሞራል የሚሰብር ነው። እያንዳንዱን ነገር ሲታዩ ጥሩ እንትን የለውም እና እኔ ተስፋ ይኖራል ብዬ አላሰብም። ወደፊትም ያገር አቀፉን ፈተና ውጤት አስመልክቶ ትምህርት ሚኒስትር ትላንት በሰጠው መግለጫ የዘንድሮ ውጤት ካለፉት ሁለት ዓመታት የተሻለ መሆኑን ቢያመለክትም ዶክተር ብርሃኑ ነጋ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ

አብዛኛውን ሕብረተሰብ በከፍተኛ ሁኔታ እያሳሰበ ላለው ዝቅተኛ ውጤት አስተዋጽኦ እያደረጉ የሚገኙት የአስተማሪ ብቃት፣ የመሰረተ ልማት አለመሟላትና አስተዳደራዊ ችግሮች አሁንም አለመቀረፋቸውን ተናግረዋል። እነዚህን ችግሮችም ለማስተካከል ጊዜ እንደሚወስድ አመልክተዋል። ሆኖም ዘንድሮ የተገኘው ውጤት በተማሪዎች ችሎታና ብቃት እንጂ በስርቆት ያልተገኘ መሆኑን ያረጋገጠልን ነው በማለትም ውጤቱን አበረታተዋል።

ከዛ በኋላ ያለው ሌላው ይከተላል። አስተማሪዎቻችንን እያሻሻልን ስንሄድ የምንሰጠው ትምህርት የተሻለ የትምህርት ቁሳቁስን በጊዜው ማቅረብ ስንጀምር እንደ በፊቱ ይሄ የአስተማሪዎች አብሰንስ የሌለበት የትምህርት ቤት ዳይሬክተሮች በብቃት እንትን ብለው ተከታትለው የሚሰጡበት እነኚህን ነገሮች እያስተካከልን ስንሄድ ዜን ብዙ ሀገሮች የደረሱበት ደረጃ ላይ እንደርሰን ነው። በ2016 በተፈጥሮ ሳይንስ ዘርፍ የሁለተኛ ደረጃ መልቀቂያ ፈተና ከወሰዱ ተማሪዎች ውስጥ

ከፍተኛ የሆነው 575 ውጤት የተገኘው ከካቴድራል ትምህርት ቤት ሲሆን በማህበራዊ ሳይንስ ከተፈተኑት ተማሪዎች ደግሞ ትልቁ የሆነው 538 ውጤት የተገኘው ከኢትዮ ፓረንስ ትምህርት ቤት መሆኑን ዶክተር ብርሃኑ በትላንቱ መግለጫቸው ጠቅሰዋል። ሁለቱም ትምህርት ቤቶች የግል ትምህርት ቤቶች ሲሆኑ፣ አብዛኛው ዝቅተኛ ውጤት የሚታየው በመንግስት ትምህርት ቤቶች ዘንድ ነው።

በዚህም ምክንያት የትምህርት አሰጣጥ፣ የግብዓት አቅርቦትና የተማሪዎች ማህበራዊና ኢኮኖሚያዊ ይዞታ በትምህርት ውጤት ላይ የሚያሳድሩት ተጽዕኖ ትልቅ ትኩረት ሊሰጠው እንደሚገባ መምህራን ይገልጻሉ። ላለፉት 16 ዓመታት በአስተማሪነት ያገለገሉት መምህር ፍጹም ኤርሚያስ ዳይመንድ አካዳሚ በተሰኘ የግል ትምህርት ቤት ውስጥ መምህር ሲሆኑ ዘንድሮ የተገኘው ውጤት እንዳስተማሪ ብቻ ሳይሆን እንደ ሀገር አስደንጋጭ ነው ይላሉ። እንደ ሀገርም አስደንጋጭ ነው

ማለት በጣም በርካታ ተማሪ ዩኒቨርስቲ ጆይን አላረገም ማለት ሀገር ላይ የሚኖረው ሸክም ሀገር ላይ የሚኖረው ጫና በጣም ትልቅ ነው። አንዳንድ ጊዜ ከምሰሚያቸው ዳታዎች ውስጥ ቤደግጃል ለምሳሌ አንድ ሺህ ምናምን ትምህርት ቤት በላይ ምንም ተማሪ አላሳለፈም ሲባል እንዴት ነው ሪያሊስቲክ መሆኑንም አንዳንዴ ግራይ እንደኔ ማለት ነው እንደሚያስከስ ምክንያቱም በነዛ ትምህርት ቤቶች

ለረጅም ዓመታት የደረጃ ተማሪዎች አሉ፣ ደረጃ ውስጥ ኮምፒት የሚያደረጉ አሉ። እና እነዚህ እንኳን ውጤቱን አቺቭ ማድረግ ካልቻሉ እንዲህ ምንድን ነው የሚል ጥያቄ እንድታነሻ ያደረግሻል። አቶ ፍጹም አክለው አብዛኛው የኢትዮጵያ ተማሪ በመንግስት ትምህርት ቤቶች የሚማሩ በመሆኑ በግል ትምህርት ቤቶች የተገኘው ውጤት እንደ ሀገር ማሳያ እንደማይሆንም ያሰምሩበታል። እኔ ያለውበት የግል ትምህርት ቤት ፋሲሊቲን በምንም በምንም የተሻሉ ብዙ ነገሮች አሉ ግን

የግል ትምህርት ቤቶቹ ሳምፕል ሊሆናችሁ ማለት በርካታ ተማሪ ያለው የመንግስት ትምህርት ቤት ላይ ነው። መንግስት ትምህርት ቤት ላይ ያለው ሁኔታ ደግሞ እንዴት ነው የሚሆን ታቸው ክርስቶች አሉ። እኩል ኮምፒት ያለማድረግ ነገር አለ። አሁን ለምሳሌ እኛ ትምህርት ቤት የሶሻል ዲፓርትመንት ሶሻል ትምህርት ውስጥ ነው ያለሁት። የሶሻል ተማሪዎቹ ኤግዛሚነሱ ሁሉም አልፈዋል። ግን አሁን የግል ትምህርት ቤት ላይ ያለው ነገር ሳምፕል ወይ ነጸብራት ሊሆን ይችላል እያል ውስድ ማጆሪቲ ያለው መንግስት ጋር ስለሆነ

እዛ ያሉ ክፍተቶችን ደግሞ እንዴት መቅረፍ ይቻላል፣ ምን ክፍተቶች አሉ የሚለውን ነገር በደንብ ሊታይ ይገባል ብዬ አስባለሁ። እና ችግሩ በጣም ዘርፈ ብዙ ነው፣ በጣም ሰፊ ነው ብዬ ነው የምወስደው። ከሂል ሳይድ የግል ትምህርት ቤት ሶስት መቶ ስልሳ አምጥቶ ፈተናውን ያለፈው የ የአስራ ስምንት አመቱ አናኒያ ቶፊክ በተፈተነበት ኢትዮ ቻይና ኮሌጅ ውስጥ ያለው የጸጥታ ችግር ባሳደረበት ተጽዕኖ ምክንያት

ያሰበውን ያክል ውጤት ባያገኝም ፈተናውን በማለፉ ደስተኛ ነው። እንደ ሀገር በተገኘው ውጤት ግን እጅግ ማዘኑን ይናገራል። አሁን ለምሳሌ እኔ የምማርበት ትምህርት ቤት አሪፍ ነው ማለት በዛ ላይ አሪፍ ነው። ከሌሎች ትምህርት ቤቶች ግን እንደዚህ ገቨርንመንት ስኩል ላይ ስናስበው ገቨርንመንት ስኩል ላይ ስናየው የትምህርት ጥራት ጉድለት ያለው ይመስላል። ያው መጀመሪያ መታየት ያለበት ከመንግስት ነው እና መንግስት አሁን ከዚህም በላይ ደግሞ ለትምህርት ጥራት

ሞት ትኩረት አድርጎ መስራት አለበት ብዬ ያስባለሁ። ምክንያቱም አሁን የምናየው የሆነ የትምህርት ራት የለም ብዙ ብያስባለሁ። ምክንያቱም ከኬጂ ጀምሮ ስናየው ኬጂ ላይ እንደምታውቂው ብዙ የእንግሊዝኛ ምናምን ትምህርት እየተከለከለ ነበረ። የጀነራል ሳይንስ የምንለው በእንግሊዝኛ በጣም ከለከል ነበር እና ብዙ ፕራይቬት ስኩሎች ተደብቀው ነበር ተምሩ ትሌለን ትምህርት ማለት ነው እና እንደዛ መሆን የለበትም ብያስባለሁ። ኢንተርናሽናል የሆነው ኢንግሊሽ ላንጉዌጅን

ከዚሁ ሳያዳ ብሩፋ ሳያሳልፉ ልጆች እንዴት ነው ሀያር ክላስ ስተይ ሲገቡ የሆነ ከበድ ያለ ጊዜ ሲመጣ እሱን መቋቋም ያገዝናቸዋል። እና ስለ ድሰራ አሪፍ ነው ያስባለሁ። ዘንድሮ ሀገር አቀፍ ፈተና ከወሰዱ ተማሪዎች ከስድስት መቶ አርባ ሺህ በላይ የሚሆኑት ፈተናውን ወድቀዋል። ብዙዎቻችን ፈተናውን ያላለፍን ተማሪዎች በኢንተርኔት ላይ ስራ መስራት ነው የምናስበው የምትለው ሄርሜላን ይህ ሁኔታ የሚፈጥርባትን ስሜት ጠይቂያታለሁ።

ሌላ ምንም የለውም። ተስፋ ነው የሚያስቆረጥሽ። ስራም ለመስራት አሁን ላይ ነጥብ አምጪ ምናምን ልትባይ ትችያለሽ። ገብቶሻል። ሲቪሽን ይዘሽ ስትሄጂ ከትምህርት ቤት አሁን አስራ ሁለት ስትጨርሽ ፋይል ታወጪ የለ ከትምህርት ቤተሽ እና አሁን ሲቪሽን አምጪ ምናምን ስትባይ ያ ሰው ውጤትሽን አይተሆን የሚቀጥርሽ ምናምን ነገር እና በዛ ሰዓት ያው ውጤትም እንደማይኖርሽ ስለምታውቂ ተስፋ ትቆርጫለሽ። ይሄ ሄርሜላ እናት ስሜትም ተመሳሳይ ነው። በጣም ያሳስባል። በጣም ምክንያቱም አንድ ተማሪ ተምሮ

ብቁ ደረጃ ላይ ደርሶ ዩኒቨርሲቲ ተምሮ ደህና ውጤት አምጥቶ ከዛም ደግሞ ተመርቀው ወጥተው ደህና ስራ ላይ እንትን ብለው ተሰማርተው ስራ ሰርተው እራሳቸውን እንዲያበቁ ነበር አይደለ? የወላጅትን ጥረታችን እንደዛ ነው እንግዲህ። እኔ አሁን ልጄ ደህና ደረጃ ላይ ብደርስልኝ ደስ ይለኛል፣ ግን እንደዛ የሚሆን አይነት ጊዜ ላይ አይደለም ያለ። ነው ትምህርት ሚኒስቴር በትምህርት ጥራት ላይ ያለውን ችግር ለመቅረፍ በርካታ ስራዎች እንደሚጠብቁት በመግለጫው አመልክቷል።

ሚኒስትር መስሪያ ቤቱ የሚከተለው ፖሊሲ በማንኛውም አይነት ማህበራዊና ኢኮኖሚያዊ ሁኔታ ውስጥ የሚኖር ተማሪ ያለ ልዩነት የተሟላ የትምህርት አገልግሎት ሊያገኝ እንደሚገባ እንደሚያምንና ያንን ለማሟላት የተለያዩ ስራዎችን እየሰራ እንደሚገኝም ሚኒስትሩ ጨምረው አመልክተዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

በሶማሊያ የሴት ልጅ ግርዛት አሁንም በሚሊዮን በሚቆጠሩ ሴቶችና ልጃገረዶች ህይወትና ጤና ላይ ተጽዕኖ ማሳደሩን ቀጥሏል ይላል ተከታዩ ዘገባችን ከሞቃዲሾ ናጂብ አህመድ ያደረስ ዘገባ አይደንጋረሞ እንደሚከተለው ታቀርበዋለች የ17 ዓመቷ ልጃገረድ በሞቃዲሾ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ከቤተሰቦቿ ጋር እየኖረች ነው በአለም የጤና ድርጅት ጎጂ ልማድ ተደርጎ የተበኘ ነው ሙሉ ለሙሉ አሊያም በከፊል የሴቷን ብልት የመቁረጥ ልማድ ተጎጂ መሆኗንም ትገልጻለች

በማህበረሰብ ውስጥ ያለውን መገለል በመስጋት ማንነቷ እንዳይገለጽ የጠየቀችው ታዳጊዋ ከአስራ ሁለት ዓመት እድሜ አንስቶ በማያቋርጥ ህመም የጤና ችግርና የስሜት መናወጥ ውስጥ እንደኖረች ትገልጻለች።

በጣም ብዙ ህመም ውስጥ አልፍ ያለው ብዙ ደም ፈሰሰኝ እና ተደጋጋሚ በሆኑ የቁስል ማመርቀዞች ተሰቃይቻለሁ። ይህም አሁንም ቅዠት ይፈጥርብኛል። በሶማሊያ ያልተገረዙ ሴቶችና ልጃገረዶች ዋልጌ፣ እንዲሁም ደግሞ በቁመናም ተፈላጊነት የሌላቸው ናቸው የሚለው አስተሳሰብ የሴት ልጅ ግርዛት እንዳይቆም አድርጓል። የመንግስታቱ ድርጅት በሶማሊያ 98 ከመቶ የሚሆኑት እድሜያቸው ከ15 እስከ 49 ያሉ ሴቶች መገረዛቸውን አስታውቋል።

የልምድ አዋላጇ ሻምሳ አሊ መሐመድ ለሀያ ዓመታት ሴቶችን ሲገርዙ ኖረዋል። ብዙ ልጃገረዶችን እንገርዝ ነበር። አሁን ግን ኢፍራ ፋውንዴሽን ካሰለጠነም በኋላ ድርጊቱን አቁመናል። በአሁኑ ጊዜ የሴት ልጅ ግርዛት ሴቶችንና ልጃገረዶችን ስለሚጎዳ የግንዛቤ ማስጨበጫ ስራ እየሰራን ሲሆን

በዚህ ጎጂ ተግባር በርካቶች እየተሰቃዩ ይገኛሉ። ኢፍራህ ፋውንዴሽን በሶማሊያ የሴት ልጅ ግርዛትን ለማስቆም የሚሰራ ግብረሰናይ ተቋም ነው። በሶማሌ አየርላንዳዊቷ የማህበረሰብ ቀስቃሽ ኢፍራህ አህመድ የተመሰረተ ነው። ኢፍራህ ተቋሟ በመቶዎች የሚቆጠሩ ሰዎችን የሴት ልጅ ግርዛትን ለማቆም ቃል እንዲገቡ አድርጓል ትላለች። እኛ በህብረተሰብ ውስጥ ጣልቃ እንደገባን ተደርገን መታየት ስለማንፈልግ

የባህልና የሃይማኖት መሪዎችን በማሰልጠን ውይይትና ንግግር እንዲጀምሩ እናሰለጥናለን። በተመሳሳይ ሳሳ ቱጌዘር ወይም ደግሞ ሳሳ በአንድነት የተሰኘው ተቋም ማህበረሰቦችን በማነቃቃት የሴት ልጅ ግርዛትን ለማስወገድ ይሰራል። መሐመድ ሙርሳል በሳሳ የመንግስታቱ ድርጅት የህዝብ ድጋፍ ዩኤንኤፍፒ። አድማጮቻችን፣ በድጋሜ እንኳን ለአዲሱ ዓመት አደረሳችሁ። የአሜሪካ ድምፅ የምሽት ዝግጅቶቻችን እነዚህ ይመስሉ ነበረ። መልካም ምሽት ይሆንላችሁ።